ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁሉንም ወገኖች በእኩልነት አሳትፎ የተገኘ ቁጥር ነው ወይ የሚል ጥርጣሬ አለን ነው የምንለው። ለዚህም ምክንያት አለን። የኢህአደግ አባላት የሆኑት ኢህአደግን ይመርጣሉ የተባሉት ቅድሚያ ተሰጥቷቸው እንደሚመዘገቡ፣ የእኛ አባላት ሊመዘገቡ ሲሄዱ የምርጫ ጣቢያው የተመዝጋቢ ኮታ ሞልቷል እየተባሉ እየተመለሱ ቦርዱ እያንዳንዱ ዜጋ መመዝገብ የሚችል መስፈርቱን የሚያሟላ ዜጋ እንዲመዘገብ ነው የሚያደርገው ከዛ በኋላ የእያንዳንዱ ዜጋ ውሳኔ ነው የሚሆነው እና አሁን በዚህ ደረጃ መድረክ የሚያቀርበው ክስ ተቀባይነት ያለው እና በእውነት ላይ የተመሰረተ አይደለም። የቀደሙት የመድረክ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ ከዚያም ደግሞ የተሰሙት የብሔራዊ ምርጫ ቦርድ ዋና ጸሐፊ ነጋ ዶፊሳ ናቸው። የፊታችን ግንቦት የሚካሄደውን የኢትዮጵያ ምርጫ አስመልክቶ በተነሱ ነጥቦች ዙሪያ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ታገኟቸዋላችሁ። ሶማሊያ ውስጥ ሴንትራል ሆቴል ላይ በደረሰው የቦምብ ጥቃት የሞቃዲሾ ምክትል ከንቲባ የሚገኙባቸው አስር ሰዎች እንደተገደሉ እና ሌሎች በርካታ ደግሞ እንደቆሰሉ የሶማሊያ ባለስልጣናት የዓይን ምስክሮችን ጠቅሰው አስታወቁ። የናይጄሪያውያን አመፀኛ ቡድን ቦኮ ሀራምን ለመውጋት በሚደረግ እርዳታ የዩናይት ስቴትስ ጦር መሳሪያ መጭነት ካሜሩን መግባቱ ተሰማ። የሚሉት ከርዕሰ ወሬዎች ውስጥ ናቸው። ሌሎች በርከት ያሉ ልዩ ልዩ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን አድማጮች እንደምን አምሽታቸዋል። የዛሬ አርብ የካቲት 13 2007 ዓ ም ተረኛ አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሀንዲሱ ጋር አብረናቸው እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ሶማሊያ ውስጥ ሴንትራል ሆቴል ላይ በደረሰው የቦምብ ጥቃት የሞቃዲሾ ምክትል ከንቲባ የሚገኙባቸው አስር ሰዎች እንደተገደሉና ሌሎች በርካታ ደግሞ እንደቆሰሉ የሶማሊያ ባለሥልጣናትና የዓይነ ምስክሮች አስታውቀዋል። የደህንነት ኃይሉ ቃል አቀባይ ቃሲም መሐመድ ሮቤል ለቪኦኤ ሶማልኛ አገልግሎት ሲናገሩ በጥቃቱ የሞቃዲሾ ምክትል ከንቲባ መሐመድ ኤደን ጉሌድ መሞታቸውን ገልጠዋል። ሆቴሉ የሶማሊያ መንግስት ሰራተኞችና ፖለቲከኞች እንደሚያዘወትሩበት የአሜሪካ ድምፅ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሰዋል። አዳነች ብሳይ። አማኞች የአርቡን ጸሎት ካበቁ በኋላ በፈንጂዎች የተሞላች መኪና ሴንትራል ሆቴልን እንዳፈነዳች እማኞች ተናግረዋል። ከዚያም በአጥቂዎችና በጸጥታ ኃይሎች መካከል የተኩስ ልውውጥ ተካሄደ። ቃሲም አሕመድ ሮብሌ የተባሉ የጸጥታ ኃይሉ ቃል አቀባይ አጥቂዎቹ እንዴት ወደ ሆቴሉ ግቢ እንደገቡ አይታወቅም ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ስለ ጥቃቱ ምርመራ እየተካሄደ እንደሆነ ነው ቃል አቀባዩ የተናገሩት። የጸጥታ ኃይሎች የሆቴሉን ዘበኞች እየመረመሩ እንደሆነም ጠቁመዋል። የሙቅድሾ ምክትል ከንቲባ መሐመድ አደን ጉሌድ ከተገደሉት መካከል እንደሆኑ ሮቤል ተናግረዋል። ሶስት የካቢኔ ሚኒስትሮች ደግሞ በጥቃቱ እንደቆሰሉ ገልጸዋል። ሁለት የፓርላማ አባላትም በፍንዳታው ጥቃት ከተገደሉት መካከል እንደሆኑ የጸጥታው ኃይል ቃል አቀባይ ገልጸዋል። የተገደለ የካቢኔ ሚኒስትር እንደሌለም ጨምረው ተናግረዋል። አንድ ወር ባልሞላ ጊዜ ውስጥ ሞቃዲሾ በሚገኝ ሆቴል ላይ ጥቃት ሲከፈት ለሁለተኛ ጊዜ ነው። አንድ አጥፍቶ ጠፊ ባለፈው ወር የቱርክ መልእክተኞች ባረፉበት ሆቴል በር ራሱን አፈንድቶ ሦስት ሰዎች ተገድለዋል። ከቱርክ ልዑካኑ መካከል ጉዳት የደረሰበት ሰው የለም። የሶማሊያ መንግስት ካለፉ ጥቂት ሳምንታት ወዲህ በጸጥታ ጥበቃ ረገድ በጉልህ የሚታዩ ለውጦች አድርገዋል። የቦምብ ፍንዳታዎችን ተኩሶችንና ግድያዎችን ለማስወገድ የጸጥታ ኃይሎች በሞቅድሾ መንገዶች ጥብቅ ጥበቃ ያደርጋሉ። አልሸባብ ለጥቃቱ ኃላፊነት ወስዷል። የአፍሪካ ህብረትና የሶማሊያ ወታደራዊ ኃይል በሚያደርሱበት ጥቃት የተዳከመ ቢሆንም አልሸባብ ጥቃት ማካሄዱን ቀጥሏል። የናይጄሪያው አመፀኛ ቡድን ቦኮ ሀራምን ለመውጋት በሚደረግ እርዳታ የዩናይት ስቴትስ ጦር መሳሪያ ጭነት ካሜሩን መግባቱ ተገለጠ። የአካባቢው የማዕከላዊ ሀገሮች ህብረ ብሔር ጦር ለማሰማራት በሚዘጋጁበት ወቅት የዩናይት ስቴትስ ጦር ከዓለም አቀፉ ማህበረሰብ የሚላክ እርዳታ ከፊል መሆኑ ተገልጠዋል። በዚሁ ጉዳይ ላይ ሞኪ ኤድዋርድ ኪንዴዛ የላከውን ዘገባ ቆንጂት ታየ ታቀርበዋለች። የተላኩት ወታደራዊ ቁሳቁሶች መግባታቸው የሚያሳየው ዋሽንግተን ካሜሩንን ቦኮ ሀራም የደቀነውንና እየተባባሰ የመጣውን ክልላዊ ስጋት እንድትታገል ለመርዳት ያላትን ጠንካራ ቁርጠኝነት ነው ሲሉ በካሜሩን የዩናይትድ ስቴትስ አምባሳደር ማይክል ሆዛ ተናግረዋል። ዛሬ ጧት ደግሞ ተጨማሪ ወታደራዊ ቁሳቁሶች ገብተዋል። የካሜሩን የጸጥታ ኃይሎች በያዙት ጸረ ቦኮ ሀራም ዘመቻ በአንገብጋቢነት የሚያስፈልጋቸውን መሳሪያ እንዲያገኙ ሁኔታውን ስናመቻች ቆይተናል። እርዳታ መስጠታችንና የካሜሩንን የጦር ኃይል፣ የጸጥታ ኃይሎች ሕዝባቸውን ከጥቃት ለመጠበቅ በያዙት ትግል በምክርም መርዳታችንን እንቀጥላለን። አምባሳደር ሆዛ አያይዘው ዩናይትድ ስቴትስ ከካሜሩን በቀረበላት ጥያቄ መሰረት ወታደራዊ አማካሪዎችና አሰልጣኞችን ስትልክ ትቆያለች ብለዋል። ያም ትብብር በአሁኑ ጊዜ ትኩረቱን በታጣቂ ኃይሎች የሽምቅ እንቅስቃሴ ላይ ወደሚካሄድ ዘመቻ ስልቶች እያመራ መሆኑን አስገንዝበዋል። የካሜሩን የመከላከያ ሚኒስትር ኤድጋር አሌን ሜቤ እንጎ በበኩላቸው ወደ ካሜሩን አሁን ደግሞ ወደ አጎራባ ቻድና ኒጀር እየተዛመተ ያለውን የቦኮ ሀራም እንቅስቃሴ ለመታገል ሀገራቸው በያዘችው ጥረት የዩናይትድ ስቴትስ እርዳታ ወሳኝ ነው ብለዋል። እርዳታው የካሜሩንን ጦር ሰራዊት በያዘው ጸረ ቦኮሃራም ዘመቻ ሞራሉን አነቃቅቶለታል ብለዋል። የመከላከያ ሚኒስትሩ ዓለም አቀፉ ማህበረሰብ በጸረ ሽብርተኛ ትግላችን እንደሚያግዘን ማወቁ አበረታች ነው ሲሉም አስከትለው ተናግረዋል። የሊቢያ ባለስልጣናት እንዳስታወቁት በአገሪቱ ሰሜናዊ ምስራቅ ክፍል ቢያንስ በሦስት መኪኖች ላይ የተጠመደ የቦምብ ፍንዳታ በትንሹ 30 ሰዎች ሞተው ከ24 በላይ ቆስለዋል። ጥቃቱ ዛሬ አርብ የደረሰው ለእስላማዊ ይዞታ ቅርበት ባላት ቁባ ከተማ ውስጥ ቢሆንም ከተማየቱ ግን ዓለም አቀፍ እውቅና ባለው በሊቢያው መንግስት ቁጥጥር ስር መሆኗ ይታወቃል። ጥቃቱ በትክክል የት አካባቢ እንደደረሰ እስካሁን አወዛጋቢ ዜና ነው የሚሰማው። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነት መውሰዱን አስታውቋል። ይሄው እስላማዊ ቡድን ይዞታውን ለማስፋፋት በሚያደርገው ጥረት ሊቢያ ውስጥ አመጾች እያየሉ መሄዳቸው ተስተውሏል። ሊቢያ ፕሬዚዳንት ሞሐመር ጋዳፊ እንደ አውሮፓ አቆጣጠር በ2011 ከስልጣን ከተወገዱ ጀምሮ በሚሊሻዎችና እኩል ስልጣን ባላቸው በሁለት መንግስታት እየተመራች በመሆኗ ለአገሪቱ አለመረጋጋት አይነተኛ ምክንያት ሆኖ መሆኑ ወይም ሆኖ መታየቱ ታውቋል። ክብራትና ክቡራት አድማጮች ይህ የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያስተላልፈው ዝግጅት ነው። ሁከተኛ ጽንፈኝነትን መታገል በሚቻልበት ሁኔታ ላይ ለሶስት ቀናት የመከረው ስብሰባ ትናንት ሲያበቃ፣ የስብሰባው አዘጋጅና ጥሪ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አገሮች የጥላቻ አስተሳሰቦችና አመለካከቶችን ለማስወገድ እንዲጥሩ አስተላልፈዋል። ይህ በዋይት ሀውስ ቤተ መንግስት የተሰናዳ ስብሰባ ከስድሳ በላይ አገሮች የተጋበዙበት ሚኒስትሮችና ሌሎችም በጉዳዩ ውስጥ አላቸው የሚባሉ የተጠሩበት መድረክ ነበር። መጽሔት ሰፋ ያለ ዝርዝር ይዞ ያቀርባል። በመጨረሻም አንድ የዩክራይን ጦር ቃል አቀባይ አፍቃሪ ሩሲያ ተገንጣዮች ሌሊቱን በዩክራይን ይዞታ ላይ ሲተኩሱ ማደራቸውን አስታወቁ። ከአምስት ቀናት በፊት የተኩስ አቁም ስምምነት መደረሱና ስራ ላይ መዋሉ አይዘነጋም። ቃል አቀባዩ አናቶሊ ሴልማክ ዛሬ አርብ በተናገሩት ቃል ሽምቅ ተዋጊዎቹ ጥቃታቸውን ዶኔስክ ክልል አካባቢ በማጠናከር በምዕራቡ በኩል የኩራኩቭን መንደር እየደበደቡ መሆናቸውን ገልጠዋል። ሌሎች እንደ ቤርዲያንስክ ከተማና ሙሪውፖል የተሰኘችው የወደብ ከተማ ያሉትም የጥቃቱ ሰለባዎች ሆነዋል ብለዋል። ሚስተር ስቴልማርክ እንዳስታወቁት ከሆነ ሩሲያ አሁንም ታንኮችን ጨምሮ የተለያዩ ወታደራዊ ትጥቆችን ወደ ዩክራይን እየላከች ነው። በትናንት ሁለት የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ከሩሲያ ከጀርመንና ከፈረንሳይ መሪዎች ጋር በስልክ ከተነጋገሩ በኋላ የተኩስ አቁም ስምምነቱ ዩክራይን ውስጥ መጠናከር እንዳለበት ስምምነት ደርሰዋል። በዚሁ መሠረት በዛሬው ቀን ፈረንሳይና ጀርመን ምስራቅ ዩክራይን ውስጥ የተኩስ አቁሙ ስራ ላይ ይውል ዘንድ ጫና ማድረጋቸው ተሰምቷል። ዛሬ አርብ ፈረንሳይ ውስጥ ለጋዜጠኞች መግለጫ የሰጡት የፈረንሳው ፕሬዝዳንት ፍራንሷ ኦሎን እና የጀርመኗ ቻንስለር አንግላ መርክል ሲናገሩ ዩክራይን ለማረጋጋት ሚኒስክ ውስጥ የተደረሰው ስምምነት ሙሉ ለሙሉ ስራ ላይ ካልዋለ እና የተኩስ አቁሞም ካልተከበረ ማዕቀብ ይጣላል ሲሉ አስጠንቅቀዋል። Nous n'avons cessé d'échanger avec la chancelière depuis les ባለፈው መስከረም ወር ሚኒስክ ውስጥ ስምምነት ከተደረሰበት ጊዜ አንስቶ ይህን ጉዳይ ከጀርመኗ ቻንስለር ጋር ያላነሳንበት ጊዜ የለም። አሁንም ይህ ስምምነት ገቢራዊ እንዲሁም በበለጠ እምነት አድሮብናል። ከዚህ ውጭ ምንም አማራጭ የለም። በተለይም ደባል ስቴቭ ውስጥ በተደጋጋሚ የተጣሰው የተኩስ አቁምና ዩክራይንን ለማረጋጋት የተደረሰው ስምምነት መተግበር አለበት። ሚስተር ኦሎን አክለውም ይህን የተኩስ አቁም ስምምነት ተግባራዊ በማደርግ በማንኛውም አገር ላይ ማዕቀብ መጣሉ አይቀሬ ነው ሲሉ አስጠንቅቀዋል። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላልፉን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ እና አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት ተቀዳሚው የዕለቱ አብይ ርዕስ ነው። ከዚያም በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሽ ማነሳሳት እንደ ወንጀል ሲቀርብ ዳኞች ሁሌ ማየት ያለባቸው፣ ለነገሩ ቢቻል አቃቤ ሕጎች አስቀድሞ ቢያዩ ጥሩ ነበረ አንድ ሰው የማነሳሳት ወንጀል ፈጽመሃል ብለው ከመክሰሳቸው በፊት ማነሳሳት ተፈጽመዋል ተብሎ የሚታሰበው መቼ ነው? ሰው ሌሎችን ለወንጀል በእርግጥስ መቼ ወይንም ምን ሲሆን ነው? መልሱን በሁለተኛው አጋማሽ ዝግጅታችን በሚቀርብ የሕግ ባለሙያ ውይይት ይዘናል። አድማጮች አሁን በቀጥታ የዕለቱን አቢይ ርዕስ? ሁከተኛ ጽንፈኝነት የምታገል በሚቻልበት ሁኔታ ላይ ለሶስት ቀናት የመከረው ስብሰባ ትናንት ሲያበቃ የስብሰባው አዘጋጅና ጠሪ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አገሮች የጥላቻ አስተሳሰቦችንና አመለካከቶችንም ለማስወገድ እንዲጥሩ ጥሪ አስተላልፈዋል። ይህ በዋይት ሀውስ ቤተ መንግስት የተሰናዳ ስብሰባ ከስድሳ በላይ አገሮች የተጋበዙ ሚኒስትሮችና ሌሎችም በጉዳዩ ውስጥ ቦታ አላቸው የሚባሉ የተጠሩበት መድረክ ነበር። ከዋይት ሀውስ ሉዊስ ራሚሬስ ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ደግሞ ሜሪ አሊስ ሳሊናስ ያስተላለፏቸው ዘገባዎች አሉ። ሰለሞን አባተ ላቢ ቅንብሩ ወይም ላቢ ርዕስ እንዲህ አዘጋጅቶታል። የዋሽንግተኑ የሰሞኑ ስብሰባ ሐሳብ ለመሆኑ ወጣቶችን ወደ ጽንፈኛና የአመጽ ቡድኖቹ የሚገፏቸው መሠረታዊ ችግሮች ምንድናቸው ለሚል ቁልፍ ጥያቄ ተጨባጭ መልስ ማግኘት ነው። ስብሰባው ትናንት ሲጠናቀቅ የተናገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሁከተኛ ሲሉ አቋም ይዘው የጠሩትን ጽንፈኝነት ለመታገል ሀገሮች አብረዋቸው እንዲሰለፉ ጠይቀዋል። ጦርነቱ ከጥላቻ አስተሳሰቦችና አመለካከቶች ጋር እንጂ ከእስልምና ጋር አይደለም ብለዋል። ፕሬዚደንቱ ስ በምዕራቡና በመካከለኛው ምስራቅ መካከል የተወሳሰበ ታሪክ መኖሩ ግልጥ ነው። የተናጠልና የተወሰኑ ፖሊሲዎችን በሚመለከት ማናችንም ከወቀሳና ከትችት ልናመልጥ ነፃ ልንሆን አንችልም። ይሁን እንጂ ምዕራቡ ከእስልምና ጋር ጦርነት ገጥሟል የሚል እሳቤ አስቀያሚ ውሸት ነው። ፕሬዚደንት ኦባማ ለጽንፈኝነቱ እስላማዊ የሚል መጣፊያ አለመለጠፋቸው ወይም ጽንፈኝነቱን እስላማዊ ነው አለማለታቸው ከተቃዋሚዎቻቸው ውረፋዎችን የጨመሩ ወቀሳዎችን እያስከተሉባቸው ነው። ፕሬዚደንቱ ይህንን የስትራቴጂ ወይም ስልታዊ አቋም የያዙት ተንታኞች እንደሚሉት፣ አንድም የአረብ ወዳጆቻቸውን ድጋፍ ላለማጣት፣ አንድም አሜሪካ እስላማዊ መንግሥትን የመሳሰሉ የጂሃድ ቡድኖችን የምታው የምትዋጋበትን ጸረ ሽብር ጦርነት ቡድኖቹ በአሜሪካና በእስልምና መካከል እየተካሄደ ያለ ጦርነት አስመስለው በማቅረብ ወጣቶችን ለመመልመል እንደ መሳሪያ እንዳይጠቀሙበት ለመከላከል ነው። ሁላችንም የአንዲት ጀልባ ተሳፋሪዎች ነን። ከዚህ ወጀብ ለመውጣት ሁላችንም መተጋገዝ ይኖርብናል። የዓለም መሪዎች ጽንፈኛ አስተሳሰቦችን መጋፈጥና የሚያካሄዱትንም ምልመላ መግታት ቢሹ የየማኅበረሰቦቻቸውን የውሳኔ ሰጭነት ብቃትና ቦታ ማጠናከር እንዳለባቸው ተናግረዋል። ፕሬዚደንቱ ሽብር ፈጠራንና ሁከተኛ ጽንፈኝነትን የሚፈጥሩ ሁኔታዎችን ለመጥረግና ለማስተካከል መጣር ይጠበቅባቸዋል ብለዋል። አገሮች need የግጭቶችን፣ በተለይ ደግሞ ለሁከተኛ ጽንፈኝነት ብርቱ የመሳብ አቅም የሰጡትን ከሃይማኖት ጋር የተያያዙ ግጭቶችን አዙሪት መሰበር አለባቸው። ሽብርተኞቹ የሚጠቀሙባቸውን ብሶቶች የመጣኔ ሀብት ብሶቶችን መጨምሮ ማድመጥና መፍታት አለብን። የዮርዳኖስ የውጭ ጉዳይ ሚኒስትር ናስር ጀዲህም ለመንግሥታቱ ሁሉ ጥሪ አቅርበዋል። የሽብርተኞች የምልመላ ኢላማ ከሆኑ ወጣቶቻቸው ጋር በቅርበት እንዲሰሩ ጠይቀዋል። ትምህርት ትምህርት ትምህርት፣ እድል እድል እድል፣ ውሳኔ የመስጠት አቅም፣ ቁልፉ ይኸው ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም ባስተላለፉት መልእክት ሀገሮች ይህንን አደጋ ማስወገድ ከፈለጉ ሰብአዊ መብቶችን ያከብሩ ዘንድ አሳስበዋል። የብዙ ዓመታት ልምዳችን እንደሚነግረን አርቆ አሳቢነት የጎደላቸው ፖሊሲዎች፣ የአመራር መሰናክል፣ ለሰብአዊ ክብርና ለሰብአዊ መብቶች ጥበቃ ደንታቢስ መሆን እናገለግለው ከቆምንለት ሕዝብ ከፊሉን በእጅጉ ተስፋ የሚያስቆረጥና የሚያስቆጣ ነው። የስነ ምግባር አቅጣጫችንን ከሳትን መቼም ያለንበት አንደርስ ያሰብንበት ማለት ነው፣ አንደርስም። ሽብር ፈጠራና ሁከተኛ ጽንፈኛነት ባየሉባቸው አካባቢዎች የሚነሱ አግባብነት ያላቸውን ቁጣዎችና ቅሬታዎች ተከትሎ ምላሽ ለመስጠት መንግስታቱ እንዲጠነክሩ እንዲጥሩ የአሜሪካው ፕሬዚደንት ኦባማ ጠይቀዋል። ሰዎች ሲጨቆኑና ሰብዓዊ መብቶቻቸውን ሲገፈፉ መብቶቻቸውን በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች፣ አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዴሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛው አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ። በስብሰባው ማብቂያ ላይ የተናገሩት የፕሬዚደንቱ የብሔራዊ ጸጥታ ጉዳዮች አማካሪ ሱዛን ራይስ መንግስታት ከሲቪል ማኅበራት ጋር አብረው እንዲሰሩ ካልታቀፉ ባይተዋር ሊሆኑ የሚችሉ ወጣቶችን ተሰጥዎች መጠቀም እንዲችሉ ጥሪ አድርገዋል። ይህ ጥሪ አሉ ራይስ ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምፆች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል? ጉባኤው በእርግጥ ወጣት አሜሪካውያንና የሌሎችም ሀገሮች ወጣቶችን ወደ ጽንፈኝነቱ የሚገፋቸው ምን እንደሆነ ስር ወመሠረቱ ይህ ነው የሚያስብል እምብዛም የተጨበጡ ሐሳቦችን አላፈለቀም። ይህ ጥረት አመታትን የሚጠይቅ ነው እያሉ ነው ባለሥልጣናቱ። ሌሎች ስብሰባዎችንም የፊታችን መስከረም ከሚካሄደው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ለጎንም ለማስኬድ እያሰቡ ነው። ወደ ተከታዩ የዜና መጽሔት ርዕስ እንሻገራለን። በኢትዮጵያ የመራጮች ምዝገባ በተሳካ ሁኔታ መጠናቀቁንና ለዘንድሮ ምርጫም ወደ ሰላሳ አምስት ሚሊዮን የሚጠጋ ሕዝብ ለመምረጥ መመዝገቡን ብሔራዊ የምርጫ ቦርድ ይፋ አደረገ ይላል የቀጣዩ ዘገባችን ዝርዝር። ነገር ግን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት ፓርቲ ሊቀመንበር ዶክተር በየነ ጴጥሮስ በበኩላቸው በአመዘጋገቡ ስርዓት ፍትሐዊነትና ህጉን ተከትሎ መፈጸም ስለመቻሉ የሚያሳስቡን ጉዳዮች አሉ ሲሉ ዛሬ በሰጡት ቃለ ምልስ ተናግረዋል። የምርጫ ቦርድ በቅሬታዎቹ ላይ የሰጠውን መልስ አካቶ እስክንድር ፍሬው ከአዲስ አበባ ያጠናቀረውን ዘገባ ዝርዝር እንሆ። እሺ፣ ዋሽንግተን ስቱዲዮ እየቀዱን ነው፣ ስለዚህ ጥያቄዎቹን ጀምራለሁ። በጣም አመሰግናለሁ ስለ ጊዜዎት ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። እንግዲህ የመራጮች ምዝገባ መጠናቀቁን በተሳካ ሁኔታ መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ወደ ሰላሳ አምስት ሚሊዮን የሚጠጋ ህዝብ መመዝገቡንም ነው የገለጸው። ፕሮፌሰር በየነ እናንተ ሂደቱን እንዴት ገመገማችሁት? የመራጮች ምዝገባ ነው እንግዲህ ምርጫ ቦርድ ያወጀው። የሰላሳ አራት ነጥብ ስምንት ሚሊዮን ተመዝግበዋል የሚለው በሀቅና በትክክል የተሰራ ነገር ቢሆን ይሰየው ነው። እኛም ብዙ መራጭ እንድመዘገብ እንፈልጋለን። በእኛም በኩል ከፍተኛ ጥረት ስናደርግ ህዝቡን ስናደፋፈር እንዲሁም ህዝባዊ ስብሰባም ጠርተን ስንቀሰቅስ የቆየንበት ጉዳይ ነው። ያም ሆኖ ግን በዚህ በቁጥሩ እነማን ናቸው የተመዘገቡት? ማለት የመዘጋገቡ ስርዓት ፍትሐዊ ነበር ወይ? በህጉ መሰረት በትክክል ነው ወይ ሲመዘገቡ የነበሩት የምለውን ስናይ የሚያሳስቡን ጉዳዮች አሉ። ከመረጃ በመነሳት ነው ይህንንም ማነሳው። በተመዘገበው ቁጥሩ ጥሩ ነው የሚል ድምዳሜ የላችሁም? ከቁጥሩ አንጻር ከቁጥሩን ጀምር ሁሉንም ወገኖች በእኩልነት አሳትፎ የተገኘ ቁጥር ነው ወይ የሚል ጥርጣሬ አለን ነው የምንለው። ስለዚህም ምክንያት አለን። የኢህአዴግ አባላት የሆኑት ኢህአዴግን ይመርጣሉ የተባሉት ቅድሚያ ተሰጥቷቸው እንደሚመዘገቡ፣ የእኛ አባላት እንዲመዘገቡ ሲሄዱ የምርጫ ጣቢያው የተመዝጋቢ ኮታ ሞልቷል እየተባሉ እየተመለሱ፣ ይህም እኛን ለከፍተኛ ውጣ ውረድ እንደዳረገን ለምሳሌ ተጨማሪ ምዝገባ ጣቢያዎች እንዲከፈቱ ለማስደረግ ብዙ ለፍተናል ሌላው ደግሞ ይሄ ካርድ በየቤቱ እየታደለ እንደነበረ ስለምናውቅ ልክ እንደ ሰርግ ወቅት በየቤቱ እየታደለ እንደሆነ ደርሰንበታል እንደውም ለአንድ ኢህአዴግ ካድሬ ይሄ ግን በመረጃ የተያዘ ነው በምን ያህል አካባቢዎች ነው ያጋጠመ የምትሉት ፕሮፌሰር በየነ እንግዲህ አንዱ ቦታ ታየ ማለት ሁሉም ቦታ ሊሆን እንደሚችል ነው። የኢህአዴግ አሰራር አንድ ነው፣ ምንም አንዱ ጋር አንድ ነገር ሆኖ ሌላ ጋ ሌላ የሚሆን ትዕዛዝ ስለማይወርዱ በዚህ በዴሞክራሲያዊ ማዕከላዊነት በሚለው አሰራራቸው እንትኑ አንድ ነው እና የተሰጣቸው ለካድሬዎቹ፣ በዚያም በዚህም ብላችሁ ኢህአዴግን የሚመርጡትን በብዛት መዝግቡ፣ ካርድ ቀድማችሁ ለእነሱ ስጡ የሚል ትዕዛዝ የተላለፈ ነው የሚመስለን። ስለዚህ በዚህ ረገድ እኛ ለአንዲት ግለሰብ አስራ ሶስት ካርዶች ተሰጥቷት ሄዳ ለቤተሰቦቿ ወይም ለኢህአዴግ አባላት እንድታድል የተደረገውን እጅ ከፍንጅ ታጋዮቻችን ይዘው ይህንኑ መረጃ ለምሳሌ በከንባታ ጠንባሮ ዞን በዱራሜ ላለው የምርጫ አስፈጻሚ አቅርበናል። እንደውም የእነዚያን ካርዶቹንም ፎቶኮፒም ይዘናል። በእጃችን ነው ያለው። ሌላው መራጮች ይሆናሉ ብሎ የሚገምቷቸውን መንገድ ላይም እያገኙ ያገኙ እያቆሟቸው ወስደሃል፣ ወስደሻል እያሉ ለመንገደኛ ሁሉ ያደሉበትም ሁኔታ እንደዚሁ በመረጃ የደረስንበት ነው። አንድ የኮሌጅ ተማሪ ነው እንደዚህ የተደረገው ያለሆነ ስም ሰጥቶ ወይም ሰጥታ ተመዝግበው ካድ ሳይመዘገቡ ካድ መውሰዳቸው ሁሉ ደርሰንበታል። ስለዚህ እነዚህ ሁሉ የሚያሳየው በምዝገባው ስርዓት እንግዲህ ይህንን ኮታ አሟልተናል። ህዝቡ በብዛት ተመዝግበዋል፣ ማለት እንግዲህ ለምርጫ አስፈጻሚው አካል የስኬት ማረጋገጫው ስለሚሆን ከዚያም ደግሞ ኢህአዴግንም ለመመረጥ የሚያስችል ሁኔታን መፍጠር ቀድሞኑ የታቀደበት ነው ብለን ስለምናስብ የዚህ አይነት እንከኖች ስላሉ ነው እንጂ፣ ቁጥሩ ላይማ ብዙ ነው እንትን የለንም። ቁጥሩ ቢበዛ ሲሰየው ነው። ግን ያ ቁጥር ላይ የተደረሰው በእውነቱ በህጉ በሚያዘው መሰረት ነው ልመዘገብ የሚገባው ወገን ሁሉ ተመዝግቦ ነው ወይ የምለው፣ በመረጃ ደርሰንበታል ማለት ነው። እዚህ ላይ ፕሮፌሰር በየነ የጠቀሷቸው ችግሮች አንዳንድ ቦታዎች አጋጠሙን በማለት የጠቀሷቸው ችግሮች በምርጫው አጠቃላይ ሂደት እና አካሄድ እንዲሁም ውጤት ላይ ጉልህ ተጽዕኖ ሊያሳድቡ የሚችሉ ናቸው የሚል እምነት ነው ያላችሁ? ጠቅላላው መራጭ ህዝብ ወደ ሰላሳ አምስት ሚሊዮን ነው ተባለ። ከዚህ ውስጥ እንግዲህ ያው መቶ በመቶ እንዳለሆነ ይታወቃል። ግን አሁን ካርድ ሳይዝ የቀረው ማን ነው? የአደግ አባላት ናቸው፣ ወይስ ከአደግ ሌላ ሊመርጡ ይችላሉ የተባሉት በተለያየ ስልቶች ካርድ እንዳይወስጡ የተነፈጉ ናቸው ወይ የምለው በዚህ እኮ በእኛ በምርጫው ስርዓት ከሀምሳ ከመቶ በላይ ያገኘው አንዲት ከመቶም ብትሆን ተጨማሪ ያገኘው ያሸንፋል ነው የምለው። ስለዚህ በዚህ አይነቱ ጨዋታ ውሱን የሆነው ድምፆችም አንዱን ፓርቲ አሸናፊ፣ ሌላኛውን ደግሞ ተሸናፊ ሊያደረግ እንደሚችል ይታወቃል። ስለዚህ ማንን የሚወገኑ ወገኖች ናቸው የተመዘገቡት? ይህንን በአብላጫነት እንዲመዘገቡ ተደርገዋለሁ የሚል እኮ ስጋት ነው እያነሳሁ ያለሁት። አዎ ልክ ነው፣ ልንሰጋ ይገባል። ምክንያቱም ይሄ ቀመሩ ተስተካክሎ ከሆነ ያደግ ደጋፊዎች በብዛት ተመዝግበው የቀረው ደግሞ በየምክንያቱ እንዳይመዘገብ የተደረገበት ስልቶችን ያየንበት ስለሆነ ይሄ ጥርጣሬ ለምን ገባችሁ ማለቱ ተገቢ አይመስለኝም። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት። በነገራችን ላይ በዚሁ መድረክ ቅሬታ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የጽፈት ቤት ኃላፊ አቶ ነጋ ዶፊሳ ምላሽ ሰጥተውናል። የምዝገባ ሂደቱን ቦርዱ መዋቅር አለው እስከ ታች ድረስ ዋና መስሪያ ቤት ያለው ቦርድ አለ፣ ክልል ቅርንጫፍ አለ፣ ዞን ማስተባበሪያ አለ፣ ምርጫ ክልል አለ፣ ጣቢያ አለ። እነዚህ ሁሉ አካላት አንድ እክል አጋጥሟል ሲባል የሚጣራበት የራሱ ሂደት አለው። ስለዚህ ከመድረክ ፓርቲ ጋር በዚህ ጊዜ ሰሌዳ ከማውጣት ጊዜ ጀምሮ አብረን ብዙ ስራ ስንሰራ ነበረ ከመድረክ ጋር ብቻ ሳይሆን ከሌሎቹ ፓርቲዎች ጋር ስለዚህ ቅሬታዎች ሲኖሩ የሚያቀርቡበት ሁኔታ አለ በግልጽ የሚያቀርቡበትና የሚጣራና መፍትሄ የሚያገኝበት ሁኔታ ነው ያለው በምዝገባ ሂደቱ የእገሌ ደጋፊ ብቻ እንዲመዘገብ ተደርጓል ይሄ ተከልክሏል ይሄ አንድም ዜጋ በአሁኑ ጊዜ እያንዳንዱ ዜጋ መብቱን ያወቀበት ሁኔታ ነው ያለው በእንደዚህ አይነት ሁኔታ አንድም ዜጋ ተከልክሎ የቀረበበት ሁኔታ የለም። መድረክም በዚህ ደረጃ ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው ነገር የለም። በእያንዳንዱ ምርጫ ጣቢያ የቅሬታ ሰሚ ኮሚቴም አለ። እዛም ሊቀርብ ይችላል። እዛም ይሄ ሁኔታ ተከስቶ ከሆነ የምርጫ ጣቢያው አጣርቶ ተገቢውን ውሳኔ ይሰጣል። በዛም ይሄ የኅብረተሰብ ክፍል የእገሌ ደጋፊ ነው፣ ይሄ የኅብረተሰብ ክፍል የእገሌ ነው የሚል አይነት ራሱ አሁን እነሱ ከሚያነሱት ውጭ ቦርዱ የሚያውቀው ነገር የለም። ቦርዱ እያንዳንዱ ዜጋ መመዝገብ የሚችል መስፈርቱን የሚያሟላ ዜጋ እንዲመዘገብ ነው የሚያደርገው። ከዛ በኋላ የእያንዳንዱ ዜጋ ውሳኔ ነው የሚሆነው እና አሁን በዚህ ደረጃ መድረክ የሚያቀርበው ክስ ተቀባይነት ያለው እና በእውነት ላይ የተመሰረተ አይደለም። የብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፌሳ የሰጡትን መልስ ነው የሰማችሁት። ፕሮፌሰር በየነ ጴጥሮስ እና አቶ ነጋ ዱፌሳን ለጊዜያቸው እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓት ከምሽቱ ሶስት ሰዓት ከ27 ያመለክታል። ርዕሰ ወሬዎቹን ባጫጭሩን አሰማችሁ። ሶማሊያ ውስጥ ሴንትራል ሆቴል ላይ በደረሰ የቦምብ ጥቃት የሞቃዲሾ ምክትል ከንቲባ የሚገኙባቸው አስር ሰዎች እንደተገደሉና ሌሎች በርካታ እንደቆሰሉ የሶማሊያ ባለሥልጣናትና የዓይን ምስክሮች አስታውቀዋል። የናይጄሪያውን አመጸኛ ቡድን ቦኮ ሃራምን ለመውጋት በሚደረግ እርዳታ የዩናይትድ ስቴትስ የጦር መሣሪያ ጭነት ካሜሩን ገብቷል። የሊቢያ ባለሥልጣናት እንዳስታወቁት በአገሪቱ ሰሜናዊ ምስራቅ ክፍል ቢያንስ በሦስት መኪኖች ላይ የተጠመደ የቦምብ ፍንዳታ በትንሹ ሰላሳ ሰዎች ሞተው ከ24 በላይ ቆስለዋል። ጥቃቱ ዛሬ አርብ የደረሰው ለእስላማዊ ይዞታ ቅርበት ባላት ቋባ ከተማ ውስጥ ቢሆንም ከተማይቱ ግን ዓለም አቀፍ እውቅና ባለው በሊቢያ መንግሥት ቁጥጥር ስር ትገኛለች ጥቃቱ በትክክል የት እንደደረሰ የታወቀ ነገር የለም። ለጥቃቱ ግን እስላማዊ መንግስት ነኝ የሚለው አመፀኛ ቡድን ኃላፊነት ወስዷል። ሁከተኛ ጽንፈኝነትን መታገል በሚቻልበት ሁኔታ ላይ ለሁለት ቀናት የመከረው ስብስብ ትናንት ሲያበቃ የስብሰባው አዘጋጅና ጥሪ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አገሮች የጥላቻ አስተሳሰቦችንና አመለካከቶችንም ለማስወገድ እንዲጥሩ ጥሪ አስተላልፈዋል። ዋይት ሀውስ ቤተ መንግስት የተሰናዳው ስብሰባ ከስድሳ በላይ አገሮች የተጋበዙ ሚኒስትሮችና ሌሎችም በጉዳይ ውስጥ ቦታ አላቸው የሚባሉ የተጠሩ ስብስቦች ተገኝተው ነበር። በመጨረሻም አንድ የዩናይትድ ስቴትስ ጦር ቃል አቀባይ አፍቃሪ ሩሲያ ተገንጣዮች ሌሊቱን በዩክራይን ይዞታ ላይ ሲተኩሱ ማደራቸውን አስታወቁ። ዛሬ አርብ ግን ጀርመንና ፈረንሳይ የዩክራይኑ የተኩስ አቁም ስምምነት ተግባራዊ እንዲሆን ስምምነት ላይ ደርሰዋል። አርዕስተ ዜናው ይሄው ነው። አድማጮች የምትከታተሉ በ22 ና በ25 ሜትር ባንድ ይቅርታ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ የሚተላለፈውን የአማርኛ ስርጭት ነው የምናስተናግዳቸው አዲሱ አበበና አሉላ ከበደነን የሁለተኛውን አጋማሽ ስርጭታችንን ቀደም ባሉት አዲሱ ባሰማን ርሰሪ ጀምረናል አሁን ወደ ቀዳሚው የዚህ ክፍል ቀዳሚ ዘገባ ነው የምናልፈው በኢትዮጵያ የዩናይት ስቴትስ ኤምባሲ ለኢትዮጵያ አየር ኃይልና አየር መንገድ ጠንካራ መሰረት ጥረዋል በተባሉት አሜሪካዊ ፓይለት ኮሎኔል ጆሃን ቻርልስ ሮቢንሰን ስም አንድ የማንበቢያ አትክልት ስፍራ ትላንት በኤምባሲው ቅጥር ግቢ ውስጥ አስመርቋል። ኮሎኔል ሮቢንሰን ዝርያቸው ከኢትዮጵያ ነው ሲሉ የቀድሞው የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ ተናግረዋል። በዝርዝሩ መለስካቸው አመሃ? የካቲት ወር በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ ወር ሆኖ በየዓመቱ ይታሰባል። ከዚህ ሁነት ጋር በማያያዝ በአዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ በተካሄደ ስነ ስርዓት ለኢትዮጵያ የበረራ ተቋማት ጠንካራ መሰረት ከጣሉ ሰዎች መካከል ጎልተው ለሚታዩት ኮሎኔል ጆን ቻርልስ ሮቢንሰን መታሰቢያ በኤምባሲው ቅጽር ግቢ አንድ የማንበቢያ አትክልት ስፍራ በቀድሞ የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስና በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላች ተመርቆ ተከፍተዋል። በሥነ ሥርዓቱ ላይ የኮሎኔል ጆን ሮቢንሰን የሕይወት ታሪክ በአጭሩ የቃኙት አምባሳደር ፓትሪሺያ ሐስላች ኮሎኔሉ እንደ አውሮፓውያን አቆጣጠር በ1930ዎቹ የመጀመሪያ አጋማሽ ዓመታት ውስጥ የራሳቸውን የአብራሪዎች ማሰልጠኛ ከፍተው ብዙ ጥቁር አሜሪካውያንን ወጣቶችን ያሰለጥኑ እንደነበረ አስታውሰዋል። በተመሳሳይ ወቅት ሀገራቸውን ለማዘመን ጥረት ያደርጉ የነበሩት የቀድሞውና የመጨረሻው የኢትዮጵያ ንጉሰ ነገስት ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ መጥተው የንጉሠ ነገሥት መንግስቱን አየር ኃይል እንዲያቋቁሙላቸው ሲጋብዟቸው ሮቢንሰን አላቅመሙም ነበረ። አምባሳደር ፓትሪሺያ ሐስላት ግርማዊ ቀዳማዊ ኃይለ ሥላሴ የአየር ኃይላቸውን እንዲመራላቸው ሮቢንሰንን ጋብዘዋል። ሮቢንሰንም ወደ ኢትዮጵያ መጥቶ ጥቁር አብራሪዎችንና ቴክኒሽያኖችን እንዲሁም ሌሎች ባለሙያዎችን አሰለጠነ። የኢትዮጵያ ንጉሠ ነገሥት መንግሥት አየር ኃይሉ አዛዥም ተባለ። የተጀመረው ጥረት ግን በፋሽስት ኢጣሊያ ወረራ ብዙም ሳይቆይ ተቋረጠ። አጼ ኃይለሥላሴ በስደት ወደ አውሮፓ ሲሄዱ፣ ኮሎኔል ጆን ሮቢንሰን ደግሞ ወደ ሀገራቸው ወደ ዩናይትድ ስቴትስ ኦፍ አሜሪካ እንደተመለሱ አምባሳደሯ አስታውሰዋል። ከጦርነቱ በኋላ ንጉሠ ነገሥቱ ወደ ዙፋናቸው ሲመለሱ እንደገና ኮሎኔሉን እንደጋበዟቸው አምባሳደር ሐስላች ይተርካሉ። ከጦርነቱ በኋላ አጼ ኃይለ ስላሴ ሮቢንሰን እንደገና ወደ ኢትዮጵያ እንዲመለስ ጋበዙት። በመጀመሪያ አየር ኃይላቸው እንደገና ይገነባላቸውና አየር መንገዱም እንዲመሰረት ነበር የጠሩት። ሌላውን ስራውን እንደሚያከናውን ሁሉ እነዚህን ስራዎችን በቁርጠኝነት አከናውኗል። ኮሎኔል ጆን ሮቢንሰን ለኢትዮጵያ አየር ኃይልና አየር መንገድ ምስረታ ከፍ ያለ አስተዋጽኦ ያበረከቱ ናቸው ቢባልም በብዙ ሰው ወይም በብዙ ኢትዮጵያውያን ዘንድ እሳቸው መሆኑ ስራቸው እንደማይታወቅም የሰነድ መረጃዎች ይናገራሉ። እኚህ ሰው በአገልግሎት ላይ እያሉ በአደጋ ህይወታቸው ያለፈውና የተቀበሩትም እዚሁ ነው። እንደ አውሮፓውያን ዘመን አቆጣጠር በ1954 ዓ ም በሕይወት እያሉ ያውቋቸው የነበሩና ወዳጃቸው የነበሩት የቀድሞ የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ የጆን ሮቢንሰን ቅድመ አያቶች ወይም ቅድመ አያቶቻቸው ከኢትዮጵያ እንዲሄዱ ይናገራሉ። ስለዚህ ሰው አንድ ነገር ልነግራቸው የሚገባኝ ነገር አያቱ ከኢትዮጵያ ምድር እንደመጣ መጣ ይነግሩት እንደ ነበረ ነው። በተለይም ደግሞ ሞጣ ከተባለ ስፍራ ሞጣ የሚገኘው ኢትዮጵያ ውስጥ በተለይም ጎጃም ውስጥ መሆኑ ይታወቃል። የኒህ ፋና ወጊና ጀግና ተዋጊ መታሰቢያ በዚች ምድር እውቅና ማግኘቱ ደግሞ ተገቢና ልዩ ጸጋ ያላብሰዋል ያሉት የኢትዮጵያ አየር መንገድ ምክትል ስራ አስፈጻሚ አቶ ሄኖክ ተፈራ ናቸው። ኮሎነል ኮሎኔል ጆን ሲ ሮቢንሰን አብራሪ ፋናወጊና አይነተኛ የነጻነት ተዋጊ ነበሩ። ለረጅም ጊዜ ሳይታወቅ የቆየው የሕይወት ታሪካቸውን ማለትም ኢጣልያኖች በብዙ ሺዎች የሚቆጠሩ ኢትዮጵያውያኖቹን በአዲስ አበባ ውስጥ በጨፈጨፉበት የካቴት አስራ ሁለት የሰማዕታት ቀን መከበሩ ተገቢ ነው። የኮሎኔል ጆን ቻርልስ ሮቢንሰንን ሙሉ የሕይወት ታሪክ ወደፊት ባጭሩ ለማቅረብ እንሞክራለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው ቅንብር እናልፋለን። አፍሪካ በጋዜጦች ነው ቀጣዩ አቅራቢ፣ እና አዘጋጅ አዳነች ፍሳይ አሁን ደግሞ አፍሪካ በጋዜጦች አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ሊቢያ ባለው ጽንፈኛ ቡድን ላይ የሚደረገው የአየር ድብደባ በተባበሩት መንግስታት ድርጅት እንዲደገፍ ግብፅ ጠየቀች። ዩናይትድ ስቴትስ ከአፍሪቃ ወታደራዊ ኃይሎች ጋር የምታደርገውን ወታደራዊ ልምምድ ጀመረች። የኢቦላን መድኃኒት የመፈለጉ ጥረት እየተጣጣፈ እንደሆነ ተገለጸ። የሚሉትን ርዕሶች ነው ዛሬ የምንመለከተው። ግብፅ 21 ክርስቲያን ዜጎቿ በመገደላቸው ሊቢያ ውስጥ እስላማዊ መንግሥት ነኝ በሚለው ቡድን ኢላማዎች ላይ የአየር ድብደባ ካካሄደች በኋላ ሊቢያ ላይ በተባበሩት መንግስታት ድርጅት የተደገፈ ዓለም አቀፍ ጣልቃ ገብነት እንዲደረግ ጥሪ አቅርባለች ይላል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ። የግብፁ ፕሬዚደንት አብደል ፋታህ አልሲሲ ዩሮፕ አንድ በተባለ የፈረንሳይ ሬዲዮ በተደረገላቸው ቃለ መጠይቅ ሲናገሩ ሊቢያ ባሉት ጽንፈኞች ላይ ዓለም አቀፋዊ ህብረት ከመፍጠር በስተቀር ሌላ አማራጭ የለም ሲሉ ማስገንዘባቸውን ድረገጹ ጠቅሷል። ግብፅ አይሲስ በሚል ህጽሮት በሚታወቀው ጽንፈኛ ቡድን የመሳሪያ መጋዘኖችና የማሰልጠኛ ካምፖች ላይ በኤፍ 16 ተዋጊ አይሮፕላኖች ድብደባ እንዳካሄደች ባለፈው ሰኞ አስታውቃለች። ደርናና ሰርቴ በተባሉት የሊቢያ የጠረፍ ከተማዎች ሶስት የአይሲስ መሪዎች የሚገኙባቸው 64 አማጽያን እንደተገደሉ የሊቢያ ወታደራዊ ኃይል ገልጿል። ከቱኒስ በተሰሙ ዜናዎች መሰረት በትንሹ 35 የሚሆኑ ግብፃውያን ለአየር ድብደባ በቀል እስላማዊ መንግስት ነኝ በሚለው ቡድን ተይዘዋል። ይሁንና በግብፅ ፕሬዝዳንታዊ ቃል አቀባይ ማረጋገጫ አልተሰጠም ይላል የጋርዲያን ጋዜጣ ድረገጽ። በብዙ መቶ ሺዎች የሚቆጠሩ ግብፃውያን ሊቢያ እንዳሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብደላቲ ገልጸው ወደ ሀገራቸው እንዲመለሱ የግብፅ መንግስት እያበረታታቸው እንደሆነ ጠቁመዋል። ዓለም በሶሪያና በኢራቅ ላይ ባሉት የአይሲስ አማጽያን ላይ የሚወስደውን እርምጃ ያህል ሊቢያ ውስጥ ባሉትም ላይ ትኩረት እንዲሰጥ ያስፈልጋል ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባዩ አስገንዝበዋል። በብሪታንያ የግብፅ አምባሳደር ናስር ካመል እንደ አውሮፓ አቆጣጠር በ2011 ዓ ም ከአራት ዓመታት በፊት ማለት ነው ሊቢያ ላይ ወታደራዊ እርምጃ የወሰዱት ብሪታንያና ሌሎች የምዕራብ ሀገሮች ሀገሪቱ ከማዕማር ቃዳፊ አምባገነናዊ አገዛዝ ወደ ህጋዊ መንግሥት እንድትሸጋገር በማድረግ ረገድ በቂ እርዳታ አላደረጉም ሲሉ እንደነቀፉ ተጋርዲያን ድረገጽ ዘግቧል። ኤቢሲ ኒውስ በሚል ሕጽሮት የሚታወቀው የአሜሪካ ብሮድካስቲንግ ኩባንያ ዜና በዘገበው መሰረት ጽንፈኛው የናይጄሪያ ቡድን ቦኮ ሓራም የሚደቅነው አደጋ እየተባባሰ በሄደበት በሆነ ወቅት ዩናይትድ ስቴትስ ከአፍሪካ ወታደራዊ ኃይሎች ጋር በመተባበር ከያዝነው ሳምንት አንስቶ በያዝነው ወር ማብቂያ ገደማ የሚጠናቀቅ ዓመታዊ ወታደራዊ ልምምድ በቻድ ጀምራለች። በልምምዱ የሚሳተፉት 1300 የሚሆኑ ከ28 ሀገሮች የተውጣጡ ወታደራዊ ኃይሎች የዩናይትድ ስቴትስ ብቻ ሳይሆን የሌሎች የምዕራብ ሀገሮች ጸር አሸባሪነት ኃይሎችም ይገኙባቸዋል። ዩናይትድ ስቴትስ ከአፍሪቃ ወታደራዊ ኃይሎች ጋር የምታካሄደው ዓመታዊ ልምምድ እንደ አውሮፓ አቆጣጠር በ206 ዓ ም ከ9 ዓመታት በፊት ማለት ነው የተጀመረው፣ በከፊልም ቢሆን በሳሐል ክልል እያደጉ በመሄድ ላይ የነበሩትን ከአልቃይዳ ጋር የተሳሰሩ ቡድኖችን ለመቋቋም ነበር። በአሁኑ ወቅት ግን ለአካባቢው ጸጥታ ዋናው አደጋ ቦኮ ሐራም ሆኗል። የቻዱ ጀነራል ብራሂም ሰይድ መሐማት አሸባሪነት የተለየ መልክና ቦታ ያለው ስላልሆነ ለደቀነብን ከባድ የጸጥታ ተግዳሮት ምላሽ መስጠት ይገባናል ማለታቸውን የኤቢሲ ኒውስ ድረገጽ አውስቷል። ቻድ የወታደራዊ ልምምዱን አስተናጋጅ ሀገር ስትሆን በኒጀር፣ ናይጄሪያ፣ ካሜሩንና ቱኒዚያም ውስጥ ጣቢያዎች እንደሚኖሩ ድረገጹ ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ ደግሞ ከኢቦላ በሽታ የሚያድን መድኃኒት የመፈለጉ ተግባር ተጠዋጥፏል። ሆኖም የኢቦላ ታካሚ በሽተኞች ጥቂቶች ሊሆኑ ይችላሉ ይላል። የሳይንስ ጠበብት በሽታውን ለማጥፋት ባላቸው እቅድ መሰረት የመድኃኒት ሙከራ ጥረት እያደረጉ እንደሆነ፣ ይሁንና የበሽታው መዛመት እየቀነሰ በመሄዱ መድኃኒቱ ይሰራ እንደሆነ ለመሞከር በሚያደርጉት ጥረት ባልተጠበቀ ሁኔታ በቂ በሽተኞች ያለማግኘት ችግር እንደገጠማቸው የዋሽንግተን ፖስት ጋዜጣ ድረገጽ ያወሳል። ለምሳሌ ላይቤሪያን ብንወስድ የኢቦላ በሽተኞች በመታጣታቸው ምክንያት ተማራማሪዎች አዘጋጅተውት የነበረውን የሙከራ መድኃኒት ባለፈው ወር ማብቂያ ላይ ለመተው እንደተገደዱ፣ በተለገሰ የደም ፕላዝማ ሊያደርጉት የነበረውን ሙከራ በተግባር ላይ ለማዋል በቂ ተሳታፊዎች ያለማግኘት ችግር እንደገጠማቸው የሙከራውን ጥረት ያስተባበሩት ሰዎች ወደ ሲራሊዮን ለመሄድ እንደተገደዱ የዋሽንግተን ፖስት ጋዜጣ ዘግቧል። በያዝነው ወር በጊኒ የተሞከረ የጃፓን ጸረ ቫይረስ መድኃኒት አበራታች ውጤት እንዳስገኘ ባለሥልጣኖች ጠቁመዋል። መድኃኒቱ በተጨማሪ ቦታዎችም ሊከፋፈል እንደሚችል መንግስት አስታውቋል። በጊኒ ደግሞ በአንድ የበልጅም ተወላጅ የሚመራ ቡድን ከኤቦላ በሽታ የዳኑ በሽተኞች የደም ፕላዝማ የኢቦላ በሽተኞችን ይፈውስ እንደሆነ ለማወቅ ከፍተኛ ተስፋ የተጣለበት የሙከራ ስራ ጀምሯል። በሳምንታት ጊዜ ውስጥ ደግሞ ሁለት የክትባት ሙከራዎች ለመጀመር ታቅዷል። ይሁንና ሁለቱ የሙከራ ጥረቶች ብዛት ባላቸው በሽተኞች ላይ ተሞክረው ጉልህ ውጤት እንዲኖራቸው ከተፈለገ ብዙ የኢቦላ በሽተኞች መኖርን ይጠይቃል። ጊኒ ውስጥ በአሁኑ ጊዜ በሳምንት አርባ የኢቦላ በሽተኞች ነው የሚታዩት። ባለፈው ወር ግን በሳምንት ወደ 100 የሚጠጉ በሽተኞች ለሕክምና ይሄዱ እንደነበር የዓለም ጤና ድርጅት መጥቀሱን የዋሽንግተን ፖስት ጋዜጣ ድረገጽ ጠቁሟል። ጎረቤት ሀገር ላይቤሪያ በቅርቡ አምስት የኢቦላ በሽተኞች ብቻ ነበሯት። በሲራሊዮን ደግሞ 80 ይሆናሉ። እስካሁን ባለው ጊዜ ኢቦላን የሚያድን መድኃኒት ወይም ክትባት የለም። ዘንድሮ በምዕራብ አፍሪቃ ኢቦላ በተዛመተበት ወቅት ከታመሙት ስልሳ ከመቶ የሚሆኑት ሞተዋል። እስካሁን ባለው ጊዜ በኢቦላ በሽታ የሞቱት ሰዎች ብዛት ዘጠኝ ሺህ ይሆናል። ይሁንና የሳይንስ ጠበብት በኢቦላ በሽተኞች ላይ በቂ ሙከራ ለማድረግ የሚያስችላቸውን ያህል ብዙ በሽተኞች ያለመኖራቸው ጉዳይ ችግር እንደሆነባቸው የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ያወሳል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ወደ መጨረሻው ልናልፍ ነው። አሎላ ዛሬ አርብ እሰጥ አገባ ያንተ ተራ ነው። በዚህ ቦታ ግን ሌላ ነገር ያቀርቅ ይመስለኛል። ከሰጥ አገባባይ ያራቀ ባለፉት ተከታታይ ሳምንታት በተከታታይ ለአራት ፕሮግራሞች ያቀርብ ነው። በኢትዮጵያ የነጻነት የንግግር ነጻነትና የፕሬስ ነጻነት ዙሪያ የተደረገ ክርክር መደምደሚያ ነው። ይሄ ባለፈው የተጀመረው ልክ ነው። ለሱ መደምደሚያ የህግ ባለሙያ ይዘን ቀርበናል። አንድ ጽሁፍ ነው መነሻችን። የህግ ባለሙያው አቶ ሙልጌታ አረጋዊ ይባላሉ። ከዚህ ቀደም በዚህ ርዕስ ላይ በተደጋጋሚ የቀረቡ ናቸው። አንድ ጽሁፍ አውጥተው እሱን መነሻ አድርገን ነው ለመደምደሚያ የተጠቀምነው። እንግዲህ ውይይት አድርገናል። ወደዚያ ነው የምናልፈው። ኦኬ አቶ ሙልጌታ የአገሪቱን ወቅታዊ ሁኔታዎች የዜና ዘገባዎችና በርዕሰ ጉዳዩ ዙሪያ ዓለም አቀፍ የመብት ድርጅቶች በቅርቡ ያወጣቸውን ዓመታዊ ዘገባዎች እንዲሁም የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቅርቡ ለፓርላማ ያቀረቡትን ሪፖርት ተንተርሶ ሀሳብን በመግለጽ ነጻነትና በመገናኛ ብዙኃን ነጻነት የኢትዮጵያ ይዞታ ዙሪያ በተከታታይ የተካሄደ የሁለት ወገን ክርክር ለመቋጨት በያዝነው ሳምንት በአዲስ ፎርቹን የእንግሊዝኛ ጋዜጣ ላይ ያወጡት ጽሁፍ ነው መነሻ የሆነን። በጽሁፉ የተመለከቷቸውን አንዳንድ ጭብጦች በመመልከት ብንንደረደር ለወንጀል ማነሳሳት የሚለው ቃል ነው በተደጋጋሚ የሚቀርበው። እኔ የፈለግኩት ምንድነው በኢትዮጵያ ፍርድ ቤቶች በብዛት የምንሰማው የክስ አይነት ሀሳብን በነጻነት ከመግለጽ ጋር ተያይዞ ማነሳሳት የሚለው ወንጀል ነው እና ማነሳሳት ምን ማለት ነው? አንድ ሰው የማነሳሳት ወንጀል ፈጽመዋል የሚባለው መቼ ነው? እንዴት ነው የሚታወቀው? የሚለውን ጥያቄ ለመመለስ ነው የሞከርኩት። እና ለምንድነው ይሄንን ነገር ማድረግ የፈለግኩት? የማነሳሳት ወንጀል በኢትዮጵያ ውስጥ ብዙ ግንዛቤ ውስጥ የገባ ስላልመሰለኝ ነው። ፍርድ ቤቶችም በደንብ የገባቸው አይመስለኝም። የግል ጠበቆችም ቢሆኑ በደንብ የገባቸው አልመሰለኝም። የግል ጠበቆች ሲሉ በዚህ ወንጀል ስም የሚከሰሱ ጋዜጠኞችን ለመከላከል የሚቀርቡት ጠበቆች እንኳን ሳይቀሩ በአግባቡ በወጉ የሕጉን ጽንሰ ሀሳብ የተረዱት አይመስለኝም። ይህን አላይም እያሉ ነው። እውነት ነው። አቶ ሙሉጌታ ወደ ዝርዝሩ እንግባ። በጽሁፉ በርዕሱ እንደ ተገለጸው በግርድፍ ወደ አማርኛ መልሰዋለሁ። ህገ መንግስታዊ ጥበቃ እያለለትም ከቃሊቲ ወደ ቅሊንጦና ዘዋይ የሚወስደው መንገድ ይሉታል። ለወንጀል በማነሳሳት ስም የሚቀርቡ ክሶች የወንጀለኛ መቅጫ ህጎችን፣ እንዲሁም የመገናኛ ብዙሀንን አሰራር የሚደነገገውን ህግም ይጠቅሳሉ። በእነኚህ ሶስቱም ጥበቃ የሚደረግለት ይበልጣል ይላሉ። በአጠቃላይ በጽሁፎ የሚታየው መንፈስ እስኪ ያብራሩልን። በእኔ አመለካከት የኢትዮጵያ ህገ መንግስት ሀሳብን በነጻነት መግለጽን አስመልክቶ በጣም የመጠቀ ከለላ ነው የሚሰጠው። ምን ማለት ነው? በኢትዮጵያ ህገ መንግስት የፕሬስ ነጻነት ወይም የመናገር ነጻነትን አስመልክቶ ጥቂት እንደ ኤክሰፕሽን ከሚወሰዱ ክልከላዎች ውጪ በጣም ከፍተኛ የህግ ከለላ የሚሰጥ አንቀጽ ተሸክሟል። ከዛ ተነስተን ኢትዮጵያ ውስጥ የምታየው ምንድን ነው? በህገ መንግስቱ የተሰጠው መብት በሌሎች ዝቅተኛ ህጎች ሲጣስ ነው። ብዙ ጊዜ የማይሆነ ሀሳብን በነጻነት የመግለጽ መብት በተመለከተ ግን ከህገ መንግስቱ ቀጥሎ የወጡ ህጎችን ብታይ ለምሳሌ የወንጀለኛ መቅጫ ህግ ከህገ መንግስቱ በኋላ ያወጣ ነው፣ የማስ ሚዲያ ህግ ከህገ መንግስቱ በኋላ ያወጣ ነው። እና እነዚህ ህጎች ይበልጥ ህገ መንግስቱን ነው ያጠናከሩት፣ ማነሳሳትን በተመለከተ ማለት ነው። እና ማነሳሳት እንደ ወንጀል ሲቀርብ ዳኞች ሁሌ ማየት ያለባቸው ለነገሩ ብቻል አቃቢ ህጎችን አስቀድሞ ቢያዩ ጥሩ ነበረ አንድ ሰው በማነ- የማነሳሳት ወንጀል ፈጽመሃል ብለው ከመክሰሳቸው በፊት ማነሳሳት ተፈጽመዋል ተብሎ የሚታሰበው ምን ሲደረግ ነው? ወይም መቼ ነው ሰው ሌሎችን ለወንጀል ሊያነሳሳ የሚችል ንግግር ወይም ጽሑፍ ጽፏል ተብሎ የሚታሰበው መቼ ነው? ይሄን ጥያቄ እስኪ እርሶ ይመልሱት፣ ለአድማጮችም ቀረብ ያለውን የህጉን መንፈስ እንድንረዳ መቼ ነው በእርግጥስ አንድ ሰው የማነሳሳት ወንጀል ፈጽሟል የሚባለው መቼ ነው የሚለው ጥያቄ የኢትዮጵያ ህጎች መልሰውታል። መጀመሪያ ወንጀለኛ መቅጫ ህጉ ምን ይላል? አንድ ንግግር ወይም ጽሁፍ ወንጀል ነው ተብሎ ከሌላውን አጥቶ እስከ መቀጣት የሚደርስበት መቼ ነው? ያ ጽሁፍ አደጋ ያስከትላል ተብሎ ሲታመን ነው፣ በፍርድ ቤቱ ማለት ነው። እንግዲህ አደጋ የሚለው በቂ አይደለም። ምን አይነት አደጋ ያ ሊደርስ ይችላል ተብሎ የሚገመት አደጋ፣ መጀመሪያ እንደሚደርስ ግልጽ ባለ መንገድ ዳኞች ማየት መቻል አለባቸው። አንደኛ። ሁለተኛ ያ አደጋ ቆይቶ የሚያጋጥም ሳይሆን በቅርብ ጊዜ ወዲያውኑ፣ አዎ፣ መንግስት ካልደረሰ እና ካልተከላከለ ወዲያውኑ ሊፈጸም የሚችል አደጋ ነው ተብሎ ሲታሰብ፣ ሶስተኛ ያ አደጋ ዝም ብሎ ተራ አደጋ ሳይሆን ከፍተኛ አደጋ ነው ተብሎ ወይም ግሬቭ የምንለው ከፍተኛ አደጋ ነው ተብሎ ዳኞች ሲያስቡ ነው እንግዲህ ያ የማነሳሳት ንግግር ወይም ጽሑፍ ያስቀጣል ተብሎ የሚታመነው እንግዲህ። ይሄ ከየት ነው ያመጣሁት? ከማስ ሚዲያ ሕግ ነው። በዚህ ሴንሱ ነው የኢትዮጵያ ሕግ የመናገርና ሀሳብን የመግለጽ ወይም የሚዲያ ነጻነትን አስመልክቶ በጣም በጣም ጠንካራ የሕግ ከሌላ ይሰጣል ብዬ መከራከረው ይሄ ነው። እንግዲህ እማላየው ዳኞች ለምሳሌ የወስኗቸው ማነሳሳትን አስመልክቶ በርካታ ውሳኔዎችን አይቻለሁ አንብ ያለሁ አንዱ ይሄ መለኪያ ለውይይት ሲያቀርብ አላየው ማለት ዳኞች የሚሰጡ ትንተና ውሳኔ ሲሰጡ ማለት ነው። ይሄኛውን መለኪያ ተመልክተን መለኪያው መሟላቱን ስላረጋገጥን ይሄ ንግግር ወይም ይሄ ጽሑፍ ግልጽ የሆነ በቅርቡ ሊፈጠር የሚችል ከፍተኛ አደጋ ያለው ችግር ሊፈጥር ይችላል ብለን አስበናል ብለው ሲከራከሩ ወይም አናላይስ ሲያደርገው አይቼ አላቅም። ነገሩ እንዳልኩት እስረኞቹን ወክለው የሚከራከሩ የሕግ ጠበቆች ቢሆኑ፣ እንደዚሁ ደንበኛዬ ይሄ ክሊየር ፕሬዘንት ግሬቭ ዴንጀር የሚለው መለኪያ ሊያሟላ የሚችል የማነሳሳት ወንጀል አልፈጸመም ብሎ ሲከራከረው አልሰማም። አቃቢ ሕጎችን በበኩላቸው ሲከሱ እንደዚህ አይነት ስታንዳርድ ወይም እንደዚህ አይነት መለኪያ ይሄ የሕጉ መለኪያ ማለት ነው ማስ ሚዲያ ያስቀመጠው መለኪያ አሟልተዋል ስለዚህ በዚሁ መሰረት እንዲቀጣልኝ እጠይቃለሁ በሚል አድል የሚቀርበው አቶ ሙልጌታ አሁን ባሉት መሰረት ግልጽና ወዲያውኑ ሊደርስ የሚችል ያውም የከፋ አደጋ መኖሩ ሲረጋገጥ ብቻ ነው አንድ ሰው በዚህ ህግ በዚህ ወንጀል መጠርጠርና መከሰስ ያለበት የሚለውን አጽንኦት ሰጥተው በጻፉበት ጽሁፎ የመብት መከበር ወይም የመብቱ ጥበቃ የዜጎች ወይም ደግሞ አንድ ዜጋ ራሱን ሀሳቡን ለመግለጽም ሆነ በመገናኛ ብዙሀን በሚደረጉ ጽሁፎች፣ መነጋገሪያዎች፣ መግባቢያዎች የመብቱ ከለላ እንዲበልጥ የሚጠብቁ ይመስላል። ሕገ መንግስቱም ይሄን ያጸናል የሚል መንፈስ ነው ያለው። ያብራሩልን። አዎ፣ እውነት ነው። አየህ አሁን ይሄ እስካሁን ያወራሁት ጽሁፉም ላይ ያወራሁት አንድም የራስ የጨመርኩበት ነገር የለም። እነዚህ አርቲክሎች በትክክል እዛ ተቀምጠዋል። እነዚህ አርቲክሎች የወጡባቸው አዋጆች አሉ አዋጆቹን በትክክል ተጠቅሰዋል። ስለዚህ ምንድን ነው ችግሩ? አሁን የኢትዮጵያ መንግስት ሆነ የኢትዮጵያ ህገ መንግስት እና የኢትዮጵያ ህጎች በግልጽ ሀሳብን በነጻነት የመግለጽና የሚዲያ ነጻነት ከፍተኛ ትኩረት ተሰጥቶት ከፍተኛ የህግ ከለላ እንዲያገኝ ተደርገዋል። ይሄ ግልጽ ነው። አሁንን የማይገባኝ ለምንድነው ይሄ በተግባር የማይውለው? እነዚህ ተናግራችኋል ወይም ጽፋችኋል ተብሎ የሚታሰሩ ሰዎች በእውነት ይህንን መለኪያ አሟልተው ነው ወይ እየታሰሩ ወይም እየተቀጡ ያሉት? እና እንደዚህ በመደረጉ ምንድን ነው የሚገኘው ጥቅም? አንድ የወጣ ህግ፣ በትክክል የተቀመጠ ህግ፣ በግልጽ ተጽፎ የታወጀ ህግ እያለ እሱ ህግ ቸል ተብሎ ኢግኖር ተደርጎ ዝም ብሎ በዘፈቀደ ሰው እየታሰረ እስር ቤት ስለተላከ ብቻ ማን ነው የሚጠቀመው? እሱን ጥያቄ ነው እንግዲህ እኔ ለመመለስ የሞከርኩት። አቶ ሙሉጌታ፣ ህገ መንግስቱም ሆነ የወንጀለኛ መቅጫ ህጉ የመገናኛ ብዙኃን ህግን ጨምሮ የአገሪቱ ህጎች የሚበልጡት ለዜጎች መብት ጥበቃ የሚሰጡትን ከፍ ያለ ከለላ በአድናቆች ጭምር ይገልጹና አንድ የተለየ ህግ ግን ያነሳሉ። አወዛጋቢው የጸረ ሽብር ህግ ከእነኚህ ህጎች በሙሉ የተነጠለ ባህሪ እንዳለው ከዚህ ቀደም በተደጋጋሚ በተለያዩ ፕሮግራሞች ያነሳ ነው ነው ተለይቶ ይመለከቱታል። በእርግጥ ይሄ የጸረ ሽብር ህግ ሊሆን ይችላል እነኚህና እሱ ያሏቸውን ሊጠበቁ የሚገቡ የዜጎች መብቶች በሚገባው ደረጃ እንዳይጠበቁ ለማድረጉ በምክንያትነት የሚወጣው በጸረ ሽብር ህጉ የሚከሰሱበት አንድ ዜጋ የሚከሰስበትም ሁኔታ የተለየ ገጽታ አለውና፣ አዎ የጸረ ሽብር ህጉም ቢሆን ይህንኑ ይሄ ክሊር ፕሬዘንት ግሬቭ ዴንጀር የሚለው መለኪያ እንዲቀየር ወይም እንዲጣል አላረገም። እና ግልጽ በቅርቡ ሊፈጸም የሚችል ከፍተኛ የሆነ አደጋ ሊያስከትል የሚችል ሲሆን ነው አንድ ጽሁፍ ወይም አንድ ንግግር የሚቀጣው። አሁን የጸረ ሽብር ህጉም ቢሆን አንድ ሰው የማነሳሳት ወንጀል ፈጽመዋል ተብሎ የሚጠየቀው መቼ ነው ብሎ ሲመልስ ይሄን መለኪያ አያስፈልገኝም ን የመለኪያ ሽር ያለው አላለ። በሽብር ህጉም ሰው የማነሳሳት ወንጀል ፈጽመሃል ተብሎ ሲጠየቅም ዳኛው መመለስ ያለበት ጥያቄ ምንድን ነው አቃቤ ህጉን ጠይቆ ማለት ነው የማነሳሳት ወንጀል መፈጸሙ እንዴት ነው የምንለካው፣ እንዴት ነው የምናውቅ፣ የሚለው ጥያቄ በተራ የወንጀል ድርጊት ወይም በወንጀለኛ መቅጫ ህግ ተከሰህም ዳኛው ማቅረብ ያለበት ጥያቄ፣ በጸረ ሽብር ህጉም ተከሰስ ስትቀር መቅረብ ያለበት ጥያቄ ነው። ጥያቄ አይቀየርም። በመገናኛ ብዙኃን አሰራር ማነሳሳትና አስጠያቂነትን የተመለከተ ቅንብር ነው የተከታተላችሁት። አድማጮች፣ ዝግጅቱ አላለቀም፣ ሁለተኛውን ክፍል በሌላ ጊዜ እንመለሳለን። የህግ ባለሙያው አቶ ሙሉጌታ አረጋዊ ናቸው። አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙኃን ህጎችንም አስተምረዋል። አሁን በዚህ በዩናይትድ ስቴትስ ይገኛሉ። አቶ ሙሉጌታ አረጋዊ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከድህነት ለመውጣት እጅግ የተረጋገጠው መንገድ ትምህርት ነው ይላል የርዕሰ አንቀጹ የመጀመሪያ ቃል። እንዲያውም የዓለም ባንክ እንደሚለው ድህነትንና ማኅበራዊ መበላለጥን ለመቀነስ እንዲሁም ለአስተማማኝ የምጣኔ ሀብት ዕድገት መሠረት ለመጣል ትምህርት እጅግ ብርቱ አቅም ያለው መሣሪያ ነው። አንድ ሰራተኛ ሰው ያጠናቀቀው የትምህርት ደረጃ ከፍ እያለ በሄደ መጠን በጨመራት በእያንዳንዷ የትምህርት ክፍል ደመወዙ ከቀድሞ በአስር ከመቶ የተሻለ እየሆነ ይሄዳል። አንዳንድ በጣም ድሃ የሚባሉ ሀገሮች ያለ ርዕሰ አንቀጹ የማይምነት መጠናቸው እጅግ ያሻቀ በመሆኑ የሚያስደንቅ አይደለም። ይህ መጻፍና ማንበብ እንኳ ያለመቻል ችግር ደግሞ በእነዚያው ሀገሮች ውስጥ በሴቶች ላይ ያይላል። ለምሳሌ ከደቡብ ሱዳን አዋቂ ዜጎች 73 ከመቶ ማይምናን ሲሆኑ ባለፈው ዓመት ዕድሜያቸው ለትምህርት ከደረሰ ሴት ሕፃናት ትምህርት ቤት የገቡት ቁጥር ከግማሽ ያነሰ ነው። በሁለተኛ ደረጃ ትምህርት ቤቶች ውስጥ ከዐሥር ተማሪዎች ሴቶቹ ሦስት ብቻ ናቸው። ለዚህ ሁኔታ ምክንያቱ በከፊል ሀገሪቱ የቆየችበት ግጭት መሆኑን ርዕስ አንቀጹ ይጠቁምና የእርስ በርስ ውጊያው ባየለባቸው አካባቢዎች 1200 ትምህርት ቤቶች መዘጋታቸውን ይናገራል። ዘጠና ትምህርት ቤቶች ደግሞ ይላል በመቀጠል አንድም ተዋጊዎቹ ሰፍረውባቸዋል፣ አሊያም የግጭቶቹ ተፈናቃዮች ተጠልለውባቸዋል። በዚያ ላይ በቀውሱ ምክንያት አራት መቶ ሺህ ሕፃናት ትምህርታቸውን ለማቆም ተገደዋል። ርዕስ አንቀጹ እንዲህ ሲል ይቀጥላል። ትምህርትን በተከታታይና በተሻለ ሁኔታ ማዳረስ ዩናይትድ ስቴትስ የበረታና ስር የሰደደ ድህነትን ለማጥፋት የዘረጋችው ስልት ቁልፍ አካል ነው። ለዚህም ነው ዛሬ አሜሪካ የ165 ሚሊዮን ዶላር ዋጋ ያላቸውን ስድስት መርሃ ግብሮች ደቡብ ሱዳን ውስጥ እያካሄደች ያለችው። ከአዳዲሶቹ የአጋርነት ሥራዎች መካከል በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲና በአጽሕሮት መጠሪያው ብራክ የሚባለው በዓለም ግዙፉ መንግሥታዊ ያልሆነ ድርጅት የተጀመረው መርሃ ግብር ይገኝበታል። የዚህ የትብብር ሥራ ዓላማ ከትምህርት ቤቶች ውጭ ለሆኑ የደቡብ ሱዳን ሕፃናት ጥራት ያለው ትምህርት ማዳረስ ነው ብሏል ርዕሰ አንቀጹ። ደቡብ ሱዳንና ሕዝቧ ሲታትሩ ዩናይትድ ስቴትስ ልትረዳቸው ቆርጣለች። ለሕፃናቷ ጥራት ያለው ትምህርት እንዲደርስ የሚያስችሉ ማሻሻያዎችን ማድረግ ደቡብ ሱዳን የእድገት ግቧን ትመታ ዘንድ ረዥም ርቀት ይወስዳታል ያለው ርዕሰ አንቀጽ እንዲህ ሲል ሐተታውን ቋጭቷል። የዛሬ ሕፃናት የነገ የሀገሪቱ መሪዎች ናቸው አሉ በደቡብ ሱዳን የዩናይትድ ስቴትስ ጉዳይ ፈጻሚ የሆኑት አምባሳደር ቻርልስ ትዊኒንግ። በመሆኑም ዩናይትድ ስቴትስ የደቡብ ሱዳን ሕፃናት ያንን ለነገ መሪነት የሚያዘጋጃቸውን አቅም መገንባት እንዲችሉ የምታግዘው በኩራት ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የስንብት ዜማ ተጀመረ። ይሄም ማለ ነው ማለ ለካ ጥሩ ነው። እኔ አባቱ ታዲያ ለአርብ ምሽት የሚስማማ አይመስልህም? መልካም አድማጮች በዚሁ እንሰናበት፣ በዚሁ እያደመጡ እንሰናበታለን በ25 እና ሰላሳ ሜትር ባንድ እስካሁን አራት ሰዓት ያሰማ ነው ወይም ያስተላለፍነው ፕሮግራም በዚ አብቅቷል። ያስተናግድ ናቸው አሉ ክብልና አዲሱ አበበነን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደህናደሮ ደሮ መልካም የአርብ ምሽት ከግርማ ጋር መልካም